ፕሮፌሰር ኤፍሬም ይስሐቅ የዓለም አቀፍ ሰላምና ልማት ቦርድ ሰብሳቢ፣ አቶ አማራ አረጋዊ የኢትዮጵያ ብዙሃን መገናኛ ምክር ቤት ሊቀመንበር። በቅድሚያ ፕሮፌሰር ኤፍሬም የዓለም አቀፍ ሰላምና ልማት ምን አይነት ተልእኮዎች ነው ያሉት? እስካሁንስ ምን የከወናቸው ዋነኛ ተግባራት አሉ ላብነት የሚጠቀሱ? እግዜር ይስጥልኝ። እንግዲህ የኛ ድርጅት ሁለት እግር አለው። አንዱ ኢትዮጵያ ያለው ነው ያኛው አሁን ሰላሳ ሶስት አመቱ ነው። በጦርነቱ ጊዜ የተጀመረ ነው እና ከዛ ወዲያ ልዩ ልዩ ተቃዋሚ ኃይሎችን ለማስታረቅ የምታገል ድርጅት ነው። አሁን ደግሞ ኢትዮጵያ ውስጥ በየቦታው በየዩኒቨርሲቲዎችም የሰላም ጠረጴዛ የተባለ ተማሪዎቹን በዘር፣ በሃይማኖት፣ በፖለቲካም ተለያይተው እንዳይቀመጡ ነገር ግን ሰብ አብሮ እንዲቀመጡ የሚያደርግ ድርጅት ነው። ሁለተኛ ድርጅታችን አሁን ውጭ ሀገር ያለው ዓለም አቀፍ የሆነው አላማው ያው ነው። ከአንድ ሁለት ሶስት አመት በፊት የተቋቋመ ድርጅት ነው። ነገር ግን አላማው ያው ነው። አላማው የኢትዮጵያ ሕዝብ እንዴት አርጎ በሰላም በፍቅር አብሮ ይኖራል? እንዴት አርገን እኛ ከጥላቻ ፈንታ ዋና አላማችን ከአገራችን ዋና ጠላቶቻችን እንዋጋ። ዋና ጠላቶቻችን የምንላቸው ድህነት፣ ረሃብ፣ መሀይምነት እነሱ ናቸው። ኢትዮጵያ ጠላቶች ማንም ኢትዮጵያዊ ለማንም አይደለም። እና በዚህ ድርጅት ተቋቋም ነው። እና ከዛ በኋላ አሁን ባለፉት ጊዜ ከክቡር አቶ አማረ ጋር በመተባበር በተለይ በአለም አቀፍ ጋዜጠኞችም ሆኑ የራዲዮም የማንኛቸውም እንዴት አድርገው እውነቱን ለሕዝብ ያቀርባሉ። እንደምናውቀው ዛሬ ብዙ ጊዜ በዓለም ያሉት ጋዜጠኞች፣ ራዲዮ፣ ፌስቡክ፣ ኢንተርኔት፣ ትዊተር የሚባሉት ብዙ ብዙ ብዙ ወጣቶች እየነካ ነው እየሰበሰቡ ነው። በዚህ በስብሰባቸው ላይ ደግሞ ብዙ ጊዜ መልካም ስራ ይሰራሉ። ነገር ግን ዞሮ ዞሮ ደግሞ ብዙ ጊዜ ጫቶችን በተለይ የማይሆን መንገድ እያወጧቸው ነውና እና ምን እናድርግ በማለት አዲስ አበባ ካለው ከዚህ ፍርቅ ብረ ድርጅት ጋር ተባፈ ለአራት ሳምንታት ያህል ሚዲያ ፎር ፒስ ብለን ኮንፈረንስ አድርገን። በእውነቱ በጣም ሰክሴስፉል የሆነ ድርጅት ነው የፕሮጀክት ነው። አራት ሳምንት በመተባበር አዲስ አበባ ካለው የኢትዮጵያ ድርጅት ጋር እና እዚህ ላይ ምናልባት ቡራቸዋ ማለት የሚጨምሩት ነገር ይኖራል። አቶ አማረ በኢትዮጵያ ውስጥ ባለው በተለይም በሪፖርተር ጋዜጣ ባለቤትነት ለረጅም ጊዜ ይታወቃሉ በግሉ ፕሬስ። በአሁኑ ወቅት ይሄ ተቋቁሞ ያለው የኢትዮጵያ ብዙኃን መገናኛ ምክር ቤት ወይም መገናኛ ብዙኃን ምክር ቤት እንዴትና ለምን ተቋቋመ? ዋነኛ ተልእኮዎቹ ምንድን ናቸው? እሺ፣ አመሰግናለሁ። እንግዲህ የኢትዮጵያ መገናኛ ብዙሃን ምክር ቤቱ የተቋቋበት ዋነኛው ዓላማ ቢዝነስ እና ለትርፍ ለምናምን ሳይሆን ሚዲያው ነፃነቱን፣ የፕሬስ መብቱን እንደተጠበቀ ሆኖ ነገር ግን ደግሞ የሚሰራቸውና የሚያሰራጫቸው ዜናዎች መሆነ ሁሉም ኢንፎርሜሽን ስነ ምግባር ያለው እንዲሁም ኮድ ኦፍ ኮንዳክት የሚያከብር ሚዲያ እንዲሆን በማትኮር የተቋቋመ ነው። ይህም ማለት የግለሰቦች ስብስብ ሳይሆን በኢትዮጵያ ያሉ የሚዲያ ድርጅቶች ሬዲዮም ይሁን ቴሌቪዥን ይሁን ጋዜጣ ይሁን መጽሔት ይሁን ሕጋዊ የሆኑ ሶሻል ሚዲያዎችም ይሆኑ ከአዲስ አበባም ከየክልሉ ስንቋቋም በሁለት ሺህ ስምንት አስራ ዘጠኝ ድርጅቶች ነበርን። አሁን ግን ሁሉም አባላት የሆኑ አምሳ አራት ድርጅቶች ደርሰናል ማለት ነው እና ዋናው አላማችን ከጥላቻ ሕዝብን ከማጋጨት የተሳሳተ ኢንፎርሜሽን ከመስጠት የተጠጠበ ሚዲያ እና ነፃነቱን እንደጠበቀ ሆነው ግን ደግሞ ስነ ስርአት ስነ ምግባር ያለው ሚዲያ ቆዶስ ንዳች የሚያገር ነው አባላች ነው የሚንቀሳቀሱት ያሉትን በኢንተርናሽናል ደረጃ የስነ ምግባር ደንብ አውጡተን አባላት የሚሆኑም ይህም ስነምግባር ይቀበላዋለሁ ብሎ ፈርመው አባላት የሆኑ ድርጅቶች ናቸው። ስለዚህ ዋናው አላማው የቢዝነስና የተርፍ ጉዳይ ሳይሆን የተሳሳተ ኢንፎርሜሽን ለሕዝብ ማቅረብ ማለት አላስፈላጊ ጥላቻ፣ አላስፈላጊ ጥል፣ አላስፈላጊ ግል ግጭት የሚፈጥር ስለሆነ ከዚህ ተቆጥቦ ለሰላምና ለፍቅር የሚታገል የሚሰራ ሚዲያ ማህበር ነው ማለት ነው። ፕሮፌሰር ኤፍሬም በተለይም በዚህ በሰላም ዘርፍ በርካታ አገልግሎቶችን አበርክተዋል በተለያዩ ወቅቶች። በአሁኑ ወቅት የዚህ የዓለም አቀፉ ሰላምና ልማት ወይም አገር ቤት ያለው ሰላምና ልማት በኢትዮጵያ ውስጥ ተከስቶ ያለውን ቀውስ ከመግታት አኳያ ምን አይነት የሰላም ሚና ተጫውታችኋል? ነው ደስ ትንሽ ባክግራውንድ ለመስጠት ያህል እኛ እንደ ኦልሬዲ አምስት ዓመት በፊት ጀምረን አገራችን ወጣቶቹ መንቀሳቀስ ሲጀምሩ እና በየሀገሩ ቄሮዎችም ሌሎችም እኛ ሆነ ብለን ለመንግስት ወረቀት ጽፈን በየጊዜው በየኦልሞስት ሶስት ወር ምንድን ነው የምለው ደብዳቤው እኛ ያቀረብናቸው እዛን ጊዜ ሰላም እንዲፈጠር፣ እስረኞች ይፈቱ፣ ሁለተኛ ከኤርትራ ጋር ሰላም አድርጉ፣ ሶስተኛ የፖለቲካ ፓርቲዎች ጋር ታረፉ፣ ተቀራርባችሁ ተነጋገሩ። አራተኛ የሃይማኖት መሪዎች የክርስቲያኑም፣ የእስላት የጣሉትንም ማቀራረብ አድርጉ። አምስተኛ በዲያስፖራ ያሉትንም ኢትዮጵያኖችን የምንቀሳቀሱትን እነሱን ደግሞ ቀርባችሁ ተነጋገሩ ብለን ቀደም ብለን በክቡር አቶ ደሳለኝ ጊዜ ደብዳቤ ስንጽፍ ነበር ልክ እሳቸው ከመውረዳቸው በፊት እኔ ራሴ አዲስ አበባ ሄጄ ክቡር አቶ አሁን ጠቅላይ ሚኒስቴር የሆኑት ገና ጠቅላይ ሚኒስቴር ሳይሆኑ ዶክተር አቢይ ቢሮአቸው ሄጄ እነዚህ ወረቀቶች ሰጥኋቸው እና አደራ አልፏቸው እና የዛን ጊዜ እሳቸው ብቻ ሳይሆኑ ለሁሉ መሪዎች ለሆኑት የዛን ጊዜ ለነበሩቱ ለአቶ ስዩም መስፍን፣ ነፍሳቸውን ይማር፣ ለአቶ አባይ ፀሐይ ነፍሳቸውን ይማር እንደዚህ አሁ ለጥላት ደሳለኝ፣ አቶ ስብሀት ለሁላቸውም ይህን ደን ደብዳቤ እየላት ታካችሁን ወጣቶቹ ው እየተቀሳቀሱ ነው፣ አገራችን ይፈርሳል፣ እኛ ፎከሳችን እርሻ ላይ ይሁን እድገት ላይ ይሁን ብለን በየሶስት ወር በየሶስት ወር ደብዳቤን ብንልስ ብንጽፍ ብንስፍ። ከዛ በኋላ ክቡር ዶክተር አብይ ቢሮ ሂጄ ገና ሳይሾሙ ይህንን ነገር ዲስካስ አደረግ። እሳቸው እንደተሾሙ በኤፕሪል ወር መጀመሪያ ወር ቢዜሯቸው ህጌ እንደገና የነ ወረቀት አስታውስኳቸው። እንደተነጋገር ተነጋገር እንዲያውም ወረቀቱን እንደሰጠኋቸው እነዚህን ሀሳቦች እናንተ የሰላም ሰዎች እየተከታተላችሁ ነበራችሁ። አንድ ነገር እናደርጋለን። ለምሳሌ ስለ እስረኞች ምን ማድረግ ይሻላል? አንድ ፈቱ እናደርጋለን። ስለ ኤርትራ፣ ስለ ኤርትራማ እንዳ እርስም ራእሶም ለምን ያ ደብዳቤ ጽፈው እንዲያም አንገናኝ ብለው ይጠይቋቸው አሉ። ስለ ቤተክርስቲያንን ከሌላም ሁሉ እንግዲህ እንከታተላለን ብለው እስከ መጀመሪያ ከዶክተር አብይ ጋር በቅርብ ነገሮች በመወያየት ወደፊት ሲሄድ በጣም ሁላችን በጣም ደስ ብሎን ነበር። በጣም በጣም ደስ ብሎን ነበር እና እንደሚያውቁት ዋና ስራችን ኢትዮጵያ እህል በእድገት ላይ ከስንዲ ያደርግ በጥላቻ ሳይ በዘር ጥላቻ፣ በሃይማኖት ጥላቻ እንዳይሆን ይህንን ተስፋ አድርገን አዲስ ቀን እንዲመጣ ጸሎት አደረገ። እውነት ነው። አሁን በቅርብ ጊዜ እንደሚያውቁት ባለፈው ዓመት በተለይ በጣም በጣም በጣም የሚያሳዝን ሲቹዌሽን ላይ ነው ሀገራችን። በትግራይ የሚደረገው ደም መፍሰስ፣ እኛ ውጭ ሀገር ስለተመቀመጥ ምስክሮች አይደለንም። ነገር ግን የምንሰማ ሁሉ በጣም ከታመኑት ራዲዮ ጋዜጠኞች የምንሰማው ሰዎች እየተገደሉ ነው። ሴቶች እየተደፈሩ ነው። ይሄ ከመሆኑ በፊት ወደኋላ ኋላ ልመለስ እና ግጭት ይፈጠራል ማለት ስለሰማ የእኛ ድርጅት ፒስ አለም አቀፍ ድርጅቱ ለመንግስት ደብዳቤ ጽፏል። እንግዲያ ከጦርነቱ ከመነሳቱ በፊት እና ደብዳቤው ምን ይላል? አሁን ያለንበት ደረጃ የሚያስደነግጥ እና የሚያሰጋ ስለሆነ ለምን ዳያሎግ አናቅ ዳያሎግ ማለት እንወያጀ ተገናንተን እንወያየና እኛም የአለም እቅፍ ድርጅት ለመርዳት ዝግጅንም ብለን ደብዳቤ አቅርበናል። ደብዳቤ ያቀረብነው በዛው ለዶክተር ደብረ ጽዮንም ልከናል፣ ለዶክተር አብይም ልከናል እና የዛን ጊዜ ሞከር ነው ሞከር ባካችሁን፣ ችግር ከመነሳቱ በፊት እንወያዩ፣ በግልጽም ሆነ በምስጥርም ሆነን ሞከር ነው ሞከር ነው። ነገር ግን ጦርነቱ ተነሳ። ከተነሳ በኋላ ደግሞ ይቁም ብለን ደብዳቤ ይፈላል በየጊዜው ያው እኛ ራሳችን አደራ ማለታችን አልቀረም። እኛ ዳኞች አይደለም፣ ፈራጆች አይደለንም። እገሌኑ አጥፊ እገሌ አጥፊ ብለን የእኛ ስራ አይደለም። ግን የኢትዮጵያ ሕዝብ ዛሬ የምፈልገው የኢትዮጵያ ሕዝብ ደግ ሕዝብ ነው በታሪኩም የታወቀ ሕዝብ ነው እና ስለዚህ ይቅር ይባባላል። ስለዚህ እኛ መሰረታ ውድሮም ጀምሮ ይቅር እንባባል። ችግር በመካከላችን ሳለ ይቅር ይባባል። መገዳደል ይቀር። መገዳደል ደግሞ የኢትዮጵያ ባህል አይደለም። አሁን አብዛኛው ኢትዮጵያ ክርስቲያን ህዝብ በትምህርቱም የሚያስተምረው መግደል ኃጢአት ነው። ይቅር ተባባሉ። ክርስቶስ ተምራምን ነው የምትለው እግዚአብሔር ሰይጣንን እንኳን ይቅር በለው ስላለች ዘረ ያቆም ምንድን ነው የምለው? እንደ ሁላችን ለምን እኔን እውነት የማውቀው ለምን ለምን አንስባ ማይመላሉ በኦሮሞ በኩል ደግሞ አባገዳዎችን ስንመለከት በባህላቸው ነፍሰ የገደለ እንኳን ኢትዮጵያዊ ኦሮሞ ይታረቃል እንጂ አይገደልም እና የኢትዮጵያ ህዝብ አብዛኛው ችግሩ ዛሬ ያለው በእኛ በተማርነው መሀከል መካከል ነው። አምስት ፐርሰንት አምስት ከመቶ ከምን ሆነው እኛ እናውቃለን፣ እኛ ስልጣን እንይዛለን፣ እኛ ገንዘብ እንሰበስባለን ይላለን ድሃው የኢትዮጵያ ህዝብ አሁን አማራ ትግሬ፣ ኦሮሞ አይልም የምለው ድህነት ወይም ብልጽግና ነው የምለው እኔ። እንዲያውም የኢትዮጵያን በሁለት ከፍዬ አለው። አንደኛው ዘጠና አምስቱ ፐርሰንት ደሀ ቤተሰብ ሁለተኛው አምስት ፐርሰንት የሆነው ደግሞ የኤሊት ውጭ ሀገር የተማረው ኤሊት ነው የምለው። ችግሩ ያለው ይሄ እኛ መካከል ነው። እኛ እኛ ውጭ ሀገር የምንማረው ሀገርን ብሆን እናውቃለን አወቃወቀ ስባል መጽሐፍ አጠበ እንደምባለው እና እኛ እናውቃለን ብለን አገሩን ይበጠበጥን እና የእኛ ድርጅት እንደ ወደኋላ ለመመለስ ያህል መጀመሪያ ነ ደብዳቤ ጻፉ። ትልልቆች ውጭ ሀገር የቆዩ ትልልቆች ኢትዮጵያኖች ብዙ ስራም ላይ ያተረፉ ስም ስማቸውንም እንዲጠራ ከፈለጉ ስም ስማቸውን ጠራለው እና እነዚህ ሰዎች በዓለምም ከዚህ በፊት የታወቁ እና ያተረፉ እ አምባሳደር በቀለ ገለታ መጀመሪያ የሬድ ክሮስ ቀይ መስቀል ፕሬዚደንት የሆኑ አፍሪካዊ አምባሳደር ዮሐንስ የአሜሪካን አምባሳደር እየነበሩ ኢትዮጵያዊ ናቸው፣ ግን አሜሪካዊ ሆነው የአሜሪካን አምባሳደር እየነበሩ አቶ ካሲ ከበደ በጣም በኢትዮጵያ ብዙ ኢንቨስትመንት ያደረጉ ዶክተር ኢሌኒ ኤስፓኮሞዲቲክ የፈጠሩ ዶክተር ሰናይ ለዚህ ለማይክሮሶፍት የሚሰሩ ደግሞ ከዚህ በፊት የነበሩት ይህንን የመሰረቱት ዶክተር ጥላሁን በየነ ዩኒቨርሲቲ ሜሪላንድ ዲን የሆኑ ዶክተር አሊ ስላሴ በላይ ድሮ የኢትዮጵያን አግሪካልቸራል ስኩል ዲን የነበሩ ዶክተር አህመድ ሞኤን ድሮ በኢትዮጵያን በቲያን ጊዜም የጠና ጥበቃ ላት የሆኑ እና እንግዲህ እነዚህ ውጭ ሀገር የሚቀመጡ ሌሎች ስም ስማቸውን እንዳድረሳ ብዬ ነው የታወቁ ኢትዮጵያኖች ናቸው። እና እንግዲያ ለዚህ ጉዳይ ቅድም እንዳልኩኝ ጦርነቱ ሳይነሳ አቤቶታችንን አቅርበናል፣ አገራችንን አቅርበናል። ፕሮፌሰር ኤፍሬም ይስሐቅ የዓለም አቀፍ ሰላምና ልማት ቦርድ ሰብሳቢ፣ አቶ አማራ አረጋዊ የኢትዮጵያ ብዙሃን መገናኛ ምክር ቤት ሊቀመንበር ስለ ቃለ ምልልሱ እናመሰግናለን። ያደ አገራችን ይባታል። ታንኪዩ በጣም በጣም አመሰግናለሁ። እኔም እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ፣ እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።